በምዕራብ ወለጋ ዞን መንሲቦ ወረዳ መንዲ ከተማ ካለፈው አርብ እሁድ ሲካሄድ የቆየውን የመንፈሳዊ ጉባኤ ስነ ስርዓት ተከትሎ መዝሙር በመዘመር ላይ የነበሩ የጉባኤው ተሳታፊዎች ወደ የመኖሪያ ቀያችን በመመለስ ላይ ሳለን በኦሮሚያ አድማ በታኝ ፖሊስ እና በፌዴራል ሰራዊት ተደበደብን ይላሉ። የከተማው አስተዳዳሪና የፖሊስ ኃላፊ ግን ውንጀላውን ያስተባብላሉ። አቶ ሀብታሙ ጎንፋ የኦሮምኛ ክፍል ባልደረባችን ነሞዳ እንዲ ካነጋገራቸው የመንዲ ከተማ ነዋሪዎች አንዱ ናቸው። ኮንፈረንሱ በምርቃት ተፈጽሞ አማኞች ወደ የቤታቸው ሲመለሱ እየዘመሩ መሄድ አዲስ ባህል አይደለም። እሁድ ዕለት እየዘመሩ ወደ መሃል ከተማ ደርሰው ሲመለሱ ሁለት መኪና የመከላከያ ሰራዊት አምጥተው ህዝቡ ላይ ለቀቁበት። የፌዴራል ፖሊስና የኦሮሚያም ፈጥኖ ደራሾች አሉበት። ከዚያ የከተማይቱ ሕዝብ ወጥቶ ተቀላቀለ። እናንተ አታስተዳድሩንም፣ ኦሮሞ ብቻ ነው የሚያስተዳድረን፣ ነጻነት እንፈልጋለን እያለ መፈክር ማሰማት ጀመረ። ሕዝቡ ፖሊሶች የአንዲት ልጃገረድ እጅ ሰብረዋል፣ ብዙ ሰዎችም ተጎድተዋል። ከዚያ በኋላ ሕዝቡን በኃይል ደበደቡትና ተበተነ። እስከ ምሽቱ አንድ ሰዓት ገደማ ግን ረብሻ ነበር። ማንም ሰው መንገድ ላይ አልቆየም። ያገኙትን ሁሉ ይደበድቡም ነበር ያሉት አቶ ሀብታሙ፣ የኃይል እርምጃውን ለመውሰድ ቀድሞውኑ ተዘጋጅተው ነበር ሲሉም ይከሳሉ። ቀን ላይ አንድ ሰርግ ነበር። የሰርጉ አጃቢዎች የሆኑ ወጣቶች ከተማ ውስጥ እየዘፈኑና የተቃውሞ መፈክር እያሰሙ ነበር። ከተማይቱ ውስጥ በመኪና ሲዘዋወሩ ከቆዩ በኋላ ወርደው ዘፈኑ፣ የተቃውሞ መፈክርም አሰሙ። ከዚያ በኋላ ማታ ሕዝቡ ከቤተ ክርስቲያን እየዘመረ ሲወጣ በፊትም ተዘጋጅተው ስለነበር ሰላማዊው ሕዝብ ላይ መጡበት። ሰርጉና የቤተ ክርስቲያን ኮንፍራንስ አይገናኝም። በነዋሪዎቹ የተባለውን ለማጣራት ነሞ ወደ መንዲ ከተማ አስተዳደር ደውሎ የከተማይቱን ከንቲባ አቶ ሳሙኤል ሰንበታን ጠይቋል። ከአሁን በፊትም ውሸት ተናግሬ አላውቅም፣ አሁንም ውሸት አልናገርም። ሰውንም ይሁን ቄሱን ማነጋገር ትችላለህ። እኔም እዚያው ቤተ ክርስቲያን ውስጥ ነበርኩ። መጥቶ አቤቱታ አለኝ ያለኝ የለም እኔም የሰማሁት ነገር የለም ምክንያቱም ከእውነት የራቀ ውሸት ስለሆነ በዚህ ጉዳይ ላይ የቀረበ አቤቱታ ቢኖር ማስተናገድ ያለብኝ እኔ ነኝ ብዬ አስባለሁ እዚያም ስለነበርኩ የሚወራው ነገር የመንዲን ከተማ ህዝብ አይወክልም መዝሙር በመዘመራቸው የተወሰደ እርምጃ የለም ነው ያሉት አቶ ሳሙኤል ነሞ ታዲያ በመቀጠልም የከተማይቱን ፖሊስ ኃላፊ ኢንስፔክተር ሰንዳባ ፉፋን አነጋግሯል አካፖሊሲ መጋላ እንደ መንዲ ከተማ ፖሊስ ይህንን መንፈሳዊ ኮንፈረንስ ያጋጠመው አንድም ችግር እንደሌለ እናውቃለን። እሁድ ዕለት መንዲ ከተማ ውስጥ ነበርኩ። እውነቱንም ለመናገር በከተማይቱ ውስጥ ሰርግ ነበር። በፍጹም መዝናናት የተከናወነ ነበር። በመኪና በሞተር ቢሲክሌት ታጅበው ነበር። ሰላም ነው ከኮንፍራንሱ የወጡ ሰዎችም የሄዱት በሰላም ነው። የከተማይቱ ፖሊስ ኃላፊ ኢንስፔክተር ሰንዳባ ፉፋ ናቸው። የከተማይቱ አስተዳደርና የፖሊስ አዛዡ የጠቀሷቸው ጉባኤን ያዘጋጀው የዳኮ ወንጌላዊት መካነ ኢየሱስ ቤተ ክርስቲያን ቀሲስ ሰለሞን ተስፋ ደግሞ የማውቀውን እናገራለሁ ይላሉ። እንደዚያች ቤተ ክርስቲያን ቄስ የማውቀው እኔ ራሴ መንገድ ላይ እየተዘዋወራችሁ አትሂዱ፣ ጊዜው ጥሩ አይደለም ብዬ ነበር። ማታ ከአንድ ሰዓት ተኩል በኋላ ከቤተ ክርስቲያን ስወጣ ልጆች ከተማ ውስጥ እየረበሹ ነው፣ ድምፅ ያሰማሉ ብለው የጸጥታ ክፍሎች ደወሉልኝ። አዘንኩ። ምክንያቱም ጉዳዩ ከእግዚአብሔር ቃል ጋር መያያዙ ደስ አላለኝም። ከዚያ በኋላም ለቤተ ክርስቲያን ችግር ያመጣል የሚል ፍርሃት አለኝ። ምን እናደርግ ሲሉኝ እኛ የምናደርገው ነገር የለም፣ እንደ አንድ ቄስ ደግሞ ነግሬያቸው ነበር አልኩኝ። ምሽት ላይ ከሁለት ሰዓት በኋላ ከቤተ ክርስቲያን ስወጣ ከተማይቱ ውስጥ መዝሙር ትተው ዘፈኑ የሚል ሰማሁ። ከዚህ በኋላም በቤተ ክርስቲያን ችግር ያመጣል የሚል ስጋት ነበረኝ ያሉት ቀሲስ ሰለሞን ተስፋ ናቸው።